ለእናንተ ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል እጂ ነዚ ስራ ነገር ወይ የትርጉም ሶፍትዌሩን የሰራንበት ዋና ዓላማ በትግርኛና እንግሊዝኛ ቋንቋዎች ተናጋሪዎች መካከል ያለውን ተግባቦት ለማቀላጸፍ በትርጉም ሥራ ሂደት ያለውን ያለመረዳዳት እንቅፋትና ጫና ለመቅረፍ ነው። በሰው ሰራሽ ልህቀት እየታገዘ በቋንቋ መግባባትን ለማቃለል የሚያግዝ ፈጠራ ይዘው ብቅ ካሉ ወጣቶች መካከል አንደኛው ነው። ቀደም ብለን የሰማነው ነው ቅርታ በምሽቱ ስርጭታችን ሙሉ ዝግጅቱን ይዘን መጥተናል። አብሬያችሁ ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ ደግሞ ንጉሱ አብሮን አለ። እስከ ምሽቱ ሁለት ሰዓት ተኩል ድረስ አብራችሁን ቆዩ። ወደ ቀዳሚው ዝግጅት ልሻገር። በሰው ሰራሽ አእምሮ የታገዘ የእንግሊዝኛ ንግግርን ወደ ትግረኛ ቋንቋ ለመመለስ የሚያስችል የኮምፒውተር መተግበሪያ በአምስት ኤርትራውያን የኮምፒውተር ኢንጂነሪንግ ምሩቃን ከሰሞኑ ይፋ ተደርጓል። በዚህ ጉዳይ ላይ ብርሃነ በርህ ቀጣዩን ዘገባ ያጋረናል። አምስቱ የትርጉም የኮምፒውተር መተግበሪያ ባለቤቶች ናኦድ ብርሃነ፣ ራሄል ሀብተ፣ ሜሮን ሀብተ ሚካኤል፣ ናትናኤል ካህሳይ እና ሜሮን ሚካኤል ይባላሉ። ሜሮን ሚካኤል ለአሜሪካ ድምፅ እንደተናገረው የኮምፒውተር መተግበሪያ ማሽኑ የከፍተኛ ተቋም ትምህርታቸውን በ2015 ሲያጠናቀቁ ለመመረቅ የሰሩት ፕሮጀክት ግኝት ነው። የፕሮጀክት ሀሳቡን መነሻና ዋና ዓላማውን አስመልክቶ ሜሮን ሚካኤል ሲያስረዳ ጂን እዚ ስራሕ እዚ ንክንዳሉ ዝዳፋኣና ነገር ወይ ተቐንዲ ዕላሙ የትርጉም ሶፍትዌሩን የሰራንበት ዋና ዓላማ በትግረኛና እንግሊዝኛ ቋንቋዎች ተናጋሪዎች መካከል ያለውን ተግባቦት ለማቀላጠፍ በትርጉም ሥራ ሂደት ያለውን ያለመረዳዳት እንቅፋትና ጫና ለመቅረፍ ነው። ለፈጠራ ሥራው የተነሳሳነውም በውጭ ለሚኖሩ ትውልድ ኤርትራውያንና ትግርኛን ለማወቅ ለሚፈልጉ ሌሎች ዜጎች በማስተማሪያዊነት እንዲያግዝ በማሰብ ነው። ይህ የትግረኛ ቋንቋን በዓለም አቀፍ ደረጃ ለማስተዋወቅ የራሱ አስተዋጽኦ አለው። ቴንክስ ቱ ኦል ሁ ሃቭ ፓርቲሲፔትድ ኢን አወር ወርክ ምስ ምስጋና። ንኩሉ ስራሕ ተሳትፎ። ሶፍትዌሩ በሁለት መንገድ የቋንቋ ምለሳውን እንደሚሠራ ሜሮን ያብራራል። የመጀመሪያው ገጽ በተዘጋጀው የድምፅ መቅረጫ እንዲተረጎምልን የፈለግነው የእንግሊዝኛ ረፍተ ነገር በድምፅ ቀርጸን ለመተርጎም የሚያስችለን ነው። ሁለተኛው መንገድ ደግሞ በኮምፒውተሩ ላይ አስቀድሞ በእንግሊዝኛ ድምፅ ተቀርጾ ከተዘጋጀው ፋይል የፈለግነውን መርጠን ለመተርጎም በተዘጋጀው ገጽ ውስጥ በማስገባት ለመመለስ የሚያስችለን ነው። ሌላው የፈጠራ ስራው ባለቤት ናኦድ ብርሃነ በበኩሉ ሶፍትዌሩ ያስገኛል ያላቸውን ልዩ ልዩ ጠቀሜታዎች ይገልጻል። ዝኾነ ሓደ ቱሪስት አገር ጎብኚዎች ከትግርኛ ተናጋሪው ዜጋ ጋር እንዲግባቡ ይረዳል። እንደ ፍርድ ቤትና ኤምባሲ በመሳሰሉ ቦታዎች እንዲሁም በእንግሊዝኛ በድምፅ የተዘጋጁ መጽሐፎችን፣ ሰነዶችን፣ ጥንታዊ ጽሁፎችን፣ ፊልሞችን ወደ ትግርኛ ለመመለስ ለሚሹ ሁሉ ትልቅ አገልግሎት ይሰጣል። ቴክኖሎጂው ለመጀመሪያ ጊዜ ይፋ የተደረገው እንደ አውሮፓውያኑ አቆጣጠር በ2019/20 ዓ ም እንደነበረ የሚያወሳውን አወድ ከጉግል ድራይቭ ቀጥሎ በሴማዊ ቋንቋ የተሞከረ ቀዳሚ ስራ እንደሆነ አመልክቷል። ቅድሚ ሕጂት ስራሕ ከመይ ነይሩ? ቀደም ሲል የነበረው ቴክኖሎጂ እንግሊዝኛ ንግግርን ወይንም ድምፅን ለመተርጎም መጀመሪያ የተፈለገውን ቋንቋ በጽሁፍ የማስፈርና ጽሁፍን ወደ ድምፅ የመቀየር ሶስት የአሰራር ደረጃ የሚከተል ነበረ። ጉግል ድራይቭ ግን በዚህ አዲስ ቴክኖሎጂ ተጠቅሞ ንግግርን በድምፅ ከእንግሊዝኛ ወደ ስፓኒሽ በቀጥታ የሚቀይር ስራ ይፋ አድርጓል። የእኛ ገኝት ደግሞ ከጉግል ድራይቭ ቀጥሎ በተመሳሳይ መንገድ በሌላው ቋንቋ የተሰራ ሁለተኛው መተግበሪያ ነው። በሰማያዊ ቋንቋ የተሰራ ቀዳሚ መተግበሪያ ማሽን መሆኑም የተለየ አድርገዋል። እንዲህ አይነቱ የትርጉ ሁለቱም በተግበሪያ መለኪያ መስፈርት 50ና ከዚያ በላይ ነጥብ እንደሆነ ናኦድ ይጠቅሳል። በጉግል የተሞከረው ማሽን ለ1000 ሰዓታት በተደረገለት የማለማመድ ሥራ 40 ከ50 የሆነ ውጤት ሲሰጥ እነሱ የሰሩትን ማሽን ግን ለ30 ሰዓታት ብቻ በማለማመድ እንደየ አረፍተ ነገሩ መርዘምና ማጠር ከ28 እስከ 30 በሆነ ውጤት የመተርጎም አቅም እንዳለው ለማረጋገጥ እንደቻሉ ገልጸዋል። በቀጣይም የተለያዩ ዳታዎችን በማዘጋጀትና ለተጨማሪ ሰዓታት በማለማመድ የተሻለ ውጤት እንደሚያስገኙ የአሁኑ ሥራቸው ብርታት እንደሰጣቸውና ተስፋም እንዳሳደረባቸው የቴክኖሎጂው ባለቤቶች ያመለክታሉ። ከቴክኖሎጂው አዲስነት የተነሳ በፕሮጀክቱ ትግበራ ሂደት በቂ መረጃ ለማግኘት ብዙ እንደተቸገሩ ባለፈጠራዎቹ ያስታውሳሉ። በእንግሊዝኛና በትግርኛ ቋንቋዎች አስቀድሞ በድምፅ የተቀረጸ ዳታ ውስንነት፣ ደካማ የኢንተርኔት ትይይዝና ተፈላጊው የቅመራ አቅም ያለው የዘመናዊ ኮምፒውተር እጥረት የሥራቸው ዋና ማነቆዎች እንደነበሩ ዘርዝረዋል። እነዚህም ተግዳሮቶች የመተግበሪያ ማሽኑን በተፈለገው ልክ ለማለማመድ ብርቱ ጫና ቢያሳድሩባቸውም የራሳቸውን ዳታ በድምፅና በጽሑፍ የማዘጋጀት ከባድ ፈተና ውስጥ አልፈው የቴክኖሎጂ ውጠናቸውን እውን ለማድረግ እንደበቁ ተናግረዋል። አሁን የኮምፒውተር መተግበሪያ ማሽኑ አንዴት ተሰርቷልና በልዩ ልዩ ቋንቋዎች የተዘጋጀ እንዳታ በመስጠት ለትርጉም ሥራ ማዋል እንደሚቻል የቴክኖሎጂው ባለቤቶች ይናገራሉ። በይቀጥላልም በሞባይል ሶፍትዌር መልክ በማዘጋጀት ለአጠቃቀም ቀላል እንዲሆንና ከትግርኛ በተጨማሪ ለሌሎችም ሴማዊ ቋንቋዎች የትርጉም ሥራ እንዲያገለግል የማድረግ ዕቅድ እንዳላቸው የፈጠራ ባለቤቶቹ አመልክተዋል። ለአሜሪካ ድምፅ ራዲዮ ብርሃን በርሀ፣ አስመራ። ብርሃን እናመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የጠነከረ የቀደመ ትውውቅ ባይኖራቸውም ግለሰቦች የመኖሪያ ቤትን የሚጋሩበት አኗኗር ወይም ሮምሜትስ በምዕራባውያን ሀገራት ሕዝቦች ዘንድ የተለመደ ነው። በኢትዮጵያ ይህንን ባህል ለማስተዋወቅ ከእለት ዕለት እየጨመረ የመጣውን የቤት ኪራይ ዋጋም ለመመከት እንዲሁም ወጣቶችን አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማገዝ ያለም አገልግሎት ከሰሞኑ በስራ ላይ ውሏል። አብሮ ከተሰኙ አገልግሎት መስራቾች ጋር ያደረግነው ቆይታ በመቀጠል ይቀርባል። ኢየሩሳሌም ክንፈ በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ። ኦስማን ወለላ እባላለሁ። በኮምፒተር ሳይንስ ከማይክሮሊንግ ኮሌጅ ተመርቄ ለባለፉት ሶስት ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ስጄ የሞባይል አፕሊኬሽኖችን እየሰራው ይገኛለው። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማበልጸግ እስካሁን ፕሮፌሽናሊ እየሰራው ነው። ሁለታችሁንም በጣም ነው የማመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስኪ ባጭሩ ንገሪው። ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት ይሄዳ ነበር እና እዛ ስትሄድ ማለትም ቤተሰብ ምናምን ነገር አልነበረንም። ለዚህ ብቻዋን ነበረች ቤተሰብ ምናምን ነገር እያፈለገች ነበር እነ ዛሜ አቦችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ። ምክንያቱም ልካ ሲቲ ውስጥ አይደለም የሄደችው የነበረው፣ እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው ግን የሆነ ራፍ የሆነ አይዲያ ነበረ የጀ ደግሞ ሞር ኮንክሪት የሆነ ልክ ስሰማው እሷ የያዘችው አይዲያ አለ እሱ እሷ ትቀጥላለች። እኔም ተመርቄ ወደ ስራ አለም በገባውበት ጊዜ ተከራይቼ የመውጣት ፍላጎት ነበረኝ፣ ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም። ሜት የድሄጅ እንፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው ግን መስራቱን ብዙም ማታስበውም ነበረው ስማን አይዲያውን ይዞ ስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። ከበጓደኞችን በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞም ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችልኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ስማል ሄና አይዲያስ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል። እዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉ ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል አስፈታኝ ነበረ? ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጄኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም ዛኔ ቢሆን፣ በእርግጥ የተወሰነ ትውውቅ ይጠይቃል፣ ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት፣ የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን የጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛው የኛ ያመጣ ነው የአብሮ ፕላትፎርም እሱ ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል። ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን እስቲል አሁን ትንሽ እንደ ችግር የሚያነሱልን የሰኪሪቲ ችግር ነው። እንዴት እናውቀዋለን ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። ሰው የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግ ነው አሁን ሰፖርት ማድረግ በቻል ነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተሚስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት ራሳቸውን የሚሆን የመኖሪያ ቦታቸውን መለጠፍ መተግበሪያው ላይ በሚፈልጉበት ጊዜ ማለት ነው። የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ። ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬተ ጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬተ ጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ዋላ ግን ከቡድኑ አባላት መካከል አንድ መቶ ገበር ያለን ለምን ማስታወቂያውን በዚያ አታጋረውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬተ ጋሪ መልእክቴን በዚያ ላስተዋወቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሀሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ ባለበት ተሻለ የተሻለ አማራጭ ያለው

ሃሳባቸውን የሰጡን ሀንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ መ ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት? አንድ የምናምነው ነገር እኛ የሪሶርስ ብዙ ሪሶርሶች አሉ። እነዚያን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው የምናምነው ፕላትፎርሙም ላይ ተገብር የቻል ነው ሀሳብ እሱ ነው። በሀሳብ ደረጃ ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለውን ይዘን የተነሳ ነው በዛ የተነሳ ነው። እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ስለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት በቦታ ውስጥ ለመጣት በደስደርጋለው የተሻለ የመኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ፣ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው፣ እንዲሁም የስራውን ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው። ቆይታችንን ከማጠቃለላችን በፊት አንድ መጨረሻ ጥያቄ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ፣ የተለያዩ የቴክኖሎጂ ውጤቶችን የሚይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል? በጣም ትልቅ ብለን የምናስበው ችግር የገጠመን ኛ ሰፖርት የቴክኒካል ሰፖርት ነው ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴትአፕ እንዴት እንደሚደረግ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦር ላይክ ስፖርት ቢኖር እንደዛ ሴቲንግ በጣም የሚጠቅመው ለስታርትአፖች እሱ መሰለኝ። አይዲያ ሁሉም ሊኖሩ ይችላል ግን ኦፕሬት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፋል። የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስረፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ። እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኝ ሆን ያለሁት እንደነዚህ ኮሚቴዎች፣ እዚም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርም በማድረግ ቢታገዙ የሚል ሀሳብ ነው ያለ። ኢየሩሳሌም ክንፈና ኦስማን ወለላ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላረጋችሁ በእጅጉ አመሰግናለሁ። ይህ ጅምራችሁ ትልቅ ቦታ ደርሰው ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማቸው። በጣም በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ወጣቶች ላይ ያነጣጠረ መሰናዶ ነው። ወደ ቀጣዩ ዝግጅት ስንሻገር በአዲስ አበባ ከተማ ልዩ ልዩ ስፍራዎች የሚሰማው ከፍተኛ ድምፅ ነዋሪዎችን እንቅልፍ እየነሳ እንደሆነ ይነገራል። በዚህ ጉዳይ ከነዋሪዎችና የሕግ ባለሙያዎች ጋር የተወያየው አስማማዋይ ነው፤ ቀጣዩን ዘገባ አሰናድቷል። በአዲስ አበባ ከተማ ከሃይማኖት ተቋማት፣ የጭፈራና መዝናኛ ቤቶች ተሽከርካሪዎች ከንግድና የመኖሪያ አካባቢዎች ከመንገድ ላይ የተለያዩ የንግድ ማስታወቂያዎች ከግንባታ ስራዎችና ከተለያዩ ቦታዎች የሚለቀቁ ድምፆች የከተማዋን ነዋሪዎች ረፍት አልባ አድርጓቸዋል። የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪና የህግ ባለሙያ ኪዳኔ መካሻ የድምፅ ብክለቱ የከተማይቱን ነዋሪዎች የዕለት ተዕለት እንቅስቃሴ መረበሽ መቀጠሉን ገልጸው፣ በተለይ በመንገዶችና ከመዝናኛ ስፍራዎች የሚሰሙ ከፍተኛ ድምፆች የሰውን ልጅ ሰላም የሚያወኩ ናቸው ይላሉ ከማስታወቂያ ጋር ከተለያዩ ቅስቀሳዎች ጋር ከትራንስፖርት አጠቃቀም ጋር እንዲሁም ደግሞ ከስራዎች ጋር ለምሳሌ በመኖሪያ አካባቢ ከሚሰሩ ነገሮች እንደዚህ ብየዳ የመሳሰሉት ነገሮች ከፍተኛ ድምፅ የሚያመነጩና መደበኛ ከሚባለው ድምፅ በላይ የሚረብሹ ወይም ሰላማዊ የመረጋጋት ሁኔታን የሚያውኩ ናቸው። ይህ እንግዲህ በጣም ሲዘወተር ሁላችንም በየመንገዱ ስንንቀሳቀስ በቀን በቀን የምናስተውለው ነገር ነው። አንዳንዴ እንዲያውም ቀጥታ ራሱ የሚናፈቅ ነገር እየሆነ ነው። የድምፅ ብክለት የአየር ብክለትን የሚከተል በዓለም ሁለተኛው ግዙፍ የአካባቢ ብክለት ነው። ማህበረሰቡን ከእንዲህ ያሉ ብክለቶች እንዲጠብቅና እንዲቆጣጠር በሕግ ስልጣን የሰጠው ለአካባቢ ጥበቃ ባለስልጣን ነው። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ የድምፅ ብክለት በከተማዋ ከፍተኛ ስለመሆኑ ያረጋግጣሉ። ዋናው ከአገልግሎት ሰጪ እና ከአምራች ተቋማት ነው ይሄ ድምፅ የሚመነጨው። አገልግሎት ሰጪ ስንል የሃይማኖት ተቋማትን ጨምሮ ነው። እነዚህ ባርና ሬስቶራንት፣ ግሮሰሪ፣ ጭፈራ ቤቶች እንደ አዲስ አበባ ደግሞ ዝም ብሎ ሱቆች ጭምር ቡቲክ በቀን ጊዜ ከፍተኛ የሆነ ሳይዙም በጣም ትልቅ ድምፁም የሚያወጣውም ድምፅ በጣም ትልቅ የሆነ በር ላይ ያስቀምጡ እና ሱቆች ጭምር አስፈላጊነቱን ጭምር ሳያውቁ ከፍተኛ ድምፅ ያመነጫሉ ማለት ነው እና በአዲስ አበባ ሁለንትናዊ የሆነ በሁሉም ቦታ በሁሉም ስራ ዘርፍ ውስጥ የሚገኝ የብክለት አይነት ድምፅ ነው ማለት ነው። የህግ ባለሙያው ኪዳኔ ነዋሪዎች ከድምጽ ብክለት መጠበቅ በኢትዮጵያ ህገ መንግስት ጥበቃ የተደረገለት መብት መሆኑን ያስረዳሉ። በህገ መንግስታችን አንቀጽ አርባ አራት ላይ ጤናማና ንጹህን አካባቢ የመኖር መብት ለሁላችንም ተጠብቋል። በአንቀጽ ዘጠና ሁለት ላይ ደግሞ መንግስት ጤናማና ንጹህ አካባቢ እንዲኖር የአቅሙ ጥረት የማድረግ ኃላፊነት ተጥሎበታል። እንግዲህ ቀደም ብሎም ይሄ ነገር ይታወቃል። በአስራ ዘጠኝ ሀምሳ ሁለት የወጣ ፍትሐ ብሔር ህጋችን አንቀጽ አስራ ሁለት ሀያ አምስትና ተከታዮቹ ላይ የሌላውን ማንኛውንም ነገር ይዞታችንን በምንገለገልበት ጊዜ የጎረቤቶችን ወይም የሌሎችን እንዳንረብሽ ወይም እንድናስብ ያስጠነቅቃል። ሌላው ደግሞ በአስራ ዘጠኝ ዘጠና አምስት የወጣ አዋጅ ቁጥር ሶስት መቶ የአካባቢ ብክለት ቁጥጥር አዋጅ አለ። ይሄ እንግዲህ አካባቢ በካይ ከሚባሉት ነገሮች መካከል እንግዲህ በአጠቃላይ የሚያስቀምጠው በማንኛውም መጠን ጥራቱን በመለወጥ ጥቅሙን የሚቀንስ የሚያገዋደል ወይም በሰው ጤና ወይም በሌሎች ህይዋን ላይ ጉዳት ሊያደርሱ የሚችሉ ድምፅና ንዝረቶችን የሚያመነጩ ነገሮችንም እንደሚያካትት ይደነግጋል። አቶ ለሜሳ በበኩላቸው ህጎቹ ቢኖሩም የከተማ አስተዳደር ስሪት ወይም ማስተር ፕላን የተደበላለቀ በመሆኑ ህጉን ለማስከበር የሚደረገውን ጥረት አስቸጋሪ እንዳደረገው ይናገራሉ። ህጉ ላይ ስታንደርድ አለ። ስታንዳርዱ ደግሞ የሚለው አካባቢዎችን በሶስት ቦታ ከፍሎ ያስቀምጣል። አንደኛው የኢንዱስትሪ አካባቢ ይላል። የኢንዱስትሪ አካባቢ በቀን ሰባ አምስት ደሲቤል በማታ ሰባ ደሲቤል ነው የሚለው። ደሲቤል ማለት የዩኒት ሆኖ የድምፅ መለኪያ መሳሪያውን ተጠቅመ ስትለካ ከሰባ በላይ በማታ ከሆነ በክሏል ማለት ነው። ገበያ አካባቢ ደግሞ በቀን ስልሳ አምስት በማታ ሀምሳ አምስት ይላል። ማታ ማለት ደግሞ ከምሽቱ ሶስት ሰዓት በኋላ ማለት ነው። ከዛ በላይ ሲሆን በክሏል ነው የሚባለው። የመኖሪያ አካባቢ ደግሞ ሲሆን በቀን ሀምሳ አምስት በማታ አርባ አምስት ነው የሚለው ስታንዳርዱ ማለት ነው። እና አካባቢዎችን በሶስት ቦታ ከፍሎ ነው ያለው የከተማው ማስተር ፕላን። እንደ አዲስ አበባ ብዙ የሚታየው ምክስድ ነው። ሁሉ ነገር አሁን እንደ ይሄ ሬሲደንሻል ነው ጭራሽ ኢንዱስትሪ አይቋቋምም ወይ ደግሞ ገበያ አካባቢ ሊሆን አይችልም። ይሄ ደግሞ ኢንዱስትሪ አካባቢ ነው ሰው ሊኖርበት አይገባም ተብሎ በደንብ የተለየ ማስተር ፕላኑ ላይ ባለው መሰረት የተቋቋመ ነገር የለም ማለት ነው። ሁሉም ሁሉ ቦታ አለ፣ መኖሪያም ኢንዱስትሪ ውስጥ አለ፣ ኢንዱስትሪም መኖሪያ አካባቢ አለ። ከላይ ኮንዶሚኒየም ነው፣ ከስር ደግሞ ጭፈራ ቤት ነው ምናምን ግራውንዱ ላይ ጭፈራ ቤት ይከፍታሉ። ከጎረቤት መጥተው ግሮሰሪ መኖሪያ ቤት ተከራይቶ ይከፍትብሃል። ባርና ሬስቶራንት ይላል፣ ከፍተኛ ድምፅ አለ እንደዚህ ነው ያለው ነገር ማለት ነው። እና ኢቭን ቦታዎቹን በጣም የተቀላቀሉ አይነት ከተማ ነው ያለው። በጣም አስቸጋሪ ያደርጎታል። አሁን እኛ ምንድን ነው የምናደርገው? በነዋሪዎች ስታንዳርድ ነው የምንለካው። ኢንዱስትሪ እና መኖሪያ ቤት አንድ አካባቢ ካለ፣ ወይንም እነዚህ ከፍተኛ ድምፅ የሚያመነጩ ማንኛዎቹም አንድ አካባቢ ሲሆኑ እና ነዋሪ በብዛት ካለ በአርባ አምስቱ ነው የሚነደው በማታ ማለት ነው። የከተማ ነዋሪዎች በድምፅ ብክለቱ እየተማረሩ በመምጣታቸው የሚቀርቡ ቅሬታዎችም እየጨመሩ መምጣታቸውን ተናግረዋል። የሚሰማውን ድምፅ እያሰሙን ከምሽቱ ዘጠኝ ሰዓት ምናምን ሁሉ የሚደውሉ እኛን ሁሉ ከእንቅልፍ የሚቀሰቅሱ አቤቱታዎች አሉ ማለት ነው እና ሕብረተሰቡ በሰፊው ያቀርባል። በዚህ በድምጽ ብክለት የታሸጉ ግሮሰሪዎች፣ የታሸጉ ባርና ሬስቶራንት አሉ። ማስጠንቀቂያ እንጽፋለን። በግንዛቤም በማስጠንቀቂያም የማይመለሱት ደግሞ እናሽጋለን በገንዘብም ጭምር እንቀጣለን። በተደጋጋሚ ደግሞ ችግሩን ሲያደርሱ ማልማር ስሉ ደግሞ የንግድ ፍቃድ ስረዛ እንዲደረግ ለንግድ ቢሮ እናሳውቅና ንግድ ፍቃዳቸው በዛ ዘርፍ ስራ ላይ እንዲሰረዝ ንገዳም እንጽፋለን ማለት ነው። በከተማዋ የተለያዩ አካባቢዎች ባሉ መንገዶች ከፍተኛ ድምፅ በሚያወጡ የድምፅ ማጉያዎች የሚደረጉ ቅስቀሳዎች ሌላው ማህበረሰቡን እረፍት ነስቷል የሚሉት የህግ ባለሙያው ኪዳኔ ይህም የማስታወቂያ ህጉን ጨምሮ የህግ ክልክላዎች የተደረገበት ቢሆንም የሚመለከተው ተቋም ህግ ማስከበር እንዳልቻለ ጠቅሰው ይወቅሳሉ። የተለያየ አካባቢ ክፍለ ከተሞች፣ ወረዳ የመሳሰሉት አንዳንዴ ያጋጥማል ደግሞ የንግድ ተቋማትን በየመንገዱ ወይም በየአሁን ሞሎች አካባቢ ምናምን በከፍተኛ ድምፅ እዛ አካባቢ የሚንቀሳቀሰውን ሰው ምርቶቻቸውን ሲያስተዋውቁ፣ አገልግሎታቸውን ሲገልጹ ይሰማል። የትራንስፖርት ተሽከርካሪዎችን እንደዚሁ አላስፈላጊ የሆነ ክላክስ በመንሳት የሀይማኖት ተቋማትን ፉክክር በሚመስል መልኩ አንዳንድ ከቅጥር ግቢያቸው ወይም ከአካባቢው ይበሉ ያው የአምልኮ ስርዓት ነው። በእርግጥ ግን ሁሉም ሰው ወይም በዛ ሁኔታ ውስጥ ያ ነገር ይመለከተዋል ማለት አይደለም። ይህንን ቅሬታ ያነሳንላቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ህግ ተገባሪነት ዳይሬክተር አቶ ለሜሳ ጉደታ ተከታዩ ምላሽ ሰጥተዋል። የእኛ ቢሮ በምንም አይነት ሁኔታ መንገድ ላይ ማስታወቂያ ለመስራት ለትምህርት ቤትም፣ ጉዳይ ለምንም ጉዳይ ምንም ለተቀደሰም ለሌላም ማሳብ ፍቃድ አይሰጥም ማለት ነው። ከፊተኛ ድምፅ እየወጣ ከተማውን እየረበሸ ስለሆነ እኛ ፍቃድ አንሰጥም፣ ደብዳቤ አንሰጣቸውም። ስለዚህ ምንድን ነው የሚያደርጉ? ዝም ብሎ በጉልበት መኪና ላይ መንታርቦ እየጫኑ ከተማ ውስጥ እየተንጫጩ የተለያየ ድርጅታቸውን ማሳወቅ የሚሞክሩ አሉ። ልመናዎች አሉ፣ ሃይማኖት ተቋማትን ጨምሮ እና ለተለያየ ጉዳይ በቀን ጊዜ ከተማ ውስጥ እየተዟዟሩ የሚረብሹ አሉ። ያንን ደንቦች እንዲያስቆሙ ነው የምናደርገው። ይህንን ጉዳይ እንዲቆጣጠሩ እኛ ግን ፍቃድ እንደማንሰጣቸው እና በዚህ ጉዳይ ፍቃድ እንደማይሰጥ በስፔሻል ኬዝ እጅግ በጣም አስፈላጊ ሆኖ ለሀገር የሚጠቅም ነገር ወይንም በመንግስት ከፈለገ በጣም ለሀገሪቱ ጠቃሚ ከሆነ ነው የሚለው ህጉ ራሱ። በነዋሪዎች ቅሬታ በብዛት ከሚቀርብባቸው ተቋማት መካከል የሃይማኖት ተቋማት እንደሚገኙበት የሚናገሩት ኃላፊው አቶ ለሜሳ ተቋማቸው ከሃይማኖት አባቶች ጋር በጉዳዩ ዙሪያ እየተወያየ እንደሚገኝ ገልጸው ህጋዊ እርምጃ ግን መውሰድ እንዳልጀመረም አስታውቀዋል። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀርብ በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ከአሜሪካ ድምፅ የሚተላለፈውን ጋቢና ቪኦኤ ነበር እስካሁን ድረስ ስትከታተሉ የነበረው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ንጉሱ ታምሬ ደግሞ በቅንብሩ አብረናችሁ አምሽተናል። መልካም ሳምንት ይሁላችሁ።